የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ የካቲት 6 2015 ዓ ም ዝግጅታችን ጀመረ። ሰሞኑን በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ከተፈጠረው ችግር ጋር በተያያዘ በቁጥጥር ስር የዋሉ 12 ግለሰቦች ፍርድ ቤት ቀረቡ። ከአማራ ክልል የተነሱ መንገደኞች አዲስ አበባ እንዳይገቡ መከልከላቸውን ገለጹ። እነዚህና ሌሎች ዘገባዎች፣ የሀገር ውስጥና የውጭ ዘገባዎች በምሽት መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናበርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቷን አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ሪክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን በቅድሚያ ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጤና ስልኝ ክብራትና ክብራን፣ እንደምናመሻችሁ ከምሽቱ ዜና ጋር እንግዶልኔ ነኝ። በሰሜን ኢትዮጵያ ለሁለት ዓመታት የተካሄደው ጦርነት እንዲያበቃ በህወሀትና በኢትዮጵያ መንግሥት መካከል የተፈረመው የሰላም ስምምነት በቅንነትና ሁለንተናዊ በሆነ መንገድ ከተተገበረ ኤርትራ ምንም ተቃውሞ የላትም ሲሉ የኤርትራ ፕሬዚደንት ኢሳያስ አፈወርቂ ትናንት ለአገራቸው የመንግሥት ሚዲያ በሰጡት ቃለ ምልልስ ገልጸዋል። ኤርትራ ወደ ትግራይ ጦርነት የገባችው ተገዳ ነው ያሉት ፕሬዚዳንት ኢሳያስ ሁኔታው ጥንቃቄ በተሞላበት ክትትል ሊረጋገጥ ይገባል ብለዋል። ስመኝሽ የቆየ ዝርዝር አላት። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ትላንት ከሀገራቸው መገናኛ ብዙሃን ጋር ባደረጉት አንድ ሰዓት ከ20 ደቂቃ የፈጀ የመጀመሪያ ክፍል ቃለ ምልልስ በሰሜን ኢትዮጵያ ለሁለት ዓመታት በተደረገው ጦርነት ኤርትራ ተሳትፎ እንደነበራት በይፋ የገለጹት ለመጀመሪያ ጊዜ ነው። ጦርነቱን ለማስቆም በፕሪቶሪያ የተደረሰው የሰላም ስምምነት በቅንነትና ሁለንተናዊ በሆነ መንገድ ከተተገበረ ኤርትራ ምንም ተቃውሞ እንደማይኖራትና ሁኔታውን ግን በጥንቃቄ እንደምትከታተለው ያመለከቱት ፕሬዝዳንት ኢሳያስ ህወሀት የጦርነት ማቆም ስምምነቱን የፈረመው ወታደራዊ ሽንፈቱን ለመሸፈን ነው ሲሉ ተችተዋል። ጦርነቱ በመቶ ሺዎች የሚቆጠሩ የትግራይ ተወላጆችን ሕይወት የቀጠፈ ነው ያሉት ፕሬዝዳንት ኢሳያስ ጦርነቱን የቀሰቀሱና የአባባሱ ኃይሎች ተጠያቂነት ከምንም ነገር በላይ አስፈላጊ መሆኑን ጠቅሰዋል። ፕሬዝዳንቱ ይህንን ቃለ መጠይቅ ከሰጡ በኋላ ከህወሀት በኩል እስካሁን የተባለ ነገር የለም። በሰሜን ኢትዮጵያው ጦርነት የኤርትራ ኃይሎች ትግራይ ክልል ውስጥ ከፍተኛ የሰብአዊ መብት ጥሰት መፈጸማቸውን የኢትዮጵያ ሰብአዊ መብቶች ኮሚሽንና የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ በጋራ ባካሄዱት ምርመራ ይፋ አድርገው የነበረ ሲሆን ከሰላም ስምምነቱም በኋላ የኤርትራ ኃይሎች በትግራይ መቆየታቸውና የሰብአዊ ጥሰት ማድረስ መቀጠላቸው ሲዘገብ ቆይቷል። ፕሬዚዳንት ኢሳያስ ግን በዚህ ዙሪያ አስተያየት አልሰጡም። ህወሀት ከስልጣን ሲወርድ እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት በኢትዮጵያና በኤርትራ መካከል የተደረሰው የሰላም ስምምነት ከፍተኛ ተስፋ አጭሮ እንደነበር በቃለ ምልልሳቸው ያስታወሱት ፕሬዚዳንት ኢሳያስ በዚህ ሁኔታ ዋሽንግተንን ደስ ባለማሰኘቱ ህወሀት ወታደራዊ ጥቃት እንድትፈጽም ገፋፍተዋል በማለት አሜሪካንን ከሰዋል። በኃይል ሚዛኑ ላይ የነበረው የተሳሳተ ስሌት ሲሉ የገለጹት ሁኔታም ለአስከፊ እልቂት መዳረጉን አስረድተዋል። በዚሁ ቃለ ምልልስ ፕሬዝዳንት ኢሳያስ አዲሱን አሜሪካ ለዓለም አቀፍና ቀጠናዊ ሰላም የነደፈችውን ብሔራዊ የደህንነት ስትራቴጂ የአንድ ሀገር የበላይነት የሚያስጠብቅ የዓለም ስርዓትን ለማጠናከር የወጣ ነው ሲሉ ነቅፈዋል። ዩናይትድ ስቴትስ ለሰማኒያ ዓመታት ያክል በኤርትራ ላይ ያደረሰችውን ታሪካዊ በደል የሚያጎላ ደብዳቤ መንግስታቸውን ለትራምፕ አስተዳደር መጻፉን አስታውሰው ይህ ጥረታቸው ግን ምንም አይነት የጎላ የፖሊሲ ለውጥ እንዳላስከተለ አመልክተዋል። በዚህ ዙሪያ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እስካሁን የተሰጠ ምላሽ የለም። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የዩናይትድ ስቴትስ ጦር በማዕከላዊ ሶማሊያ ባደረገው የአየር ድብደባ 12 የአልሸባብ ተዋጊዎች መግደሉን ትናንት አስታውቋል። አፍሪኮም የተሰኘው በአፍሪካ የአሜሪካ ወታደራዊ እዝ ባወጣው መግለጫ እንዳለው በጋራ ራስን ለመከላከል የተፈጸመ ያለውን የአየር ጥቃት ያከናወነው ባለፈው አርብ ሲሆን፣ ይህም የሶማሊያ ፌዴራል መንግስት በጠየቀው መሠረት የተከናወነ ነው ብሏል። አፍሪኮም የጥቃቱን ትክክለኛ ስፍራ ባይገልጽም፣ በመግለጫው ግን በደፈናው ከሞቃዲሾ ሰሜን ምስራቅ አቅጣጫ 472 ኪሎ ሜትር ርቀት ላይ እንደተደረገ አስታውቋል። የሶማሊያ መንግሥት በበኩሉ በአርቡ ጥቃት 117 ተዋጊዎች እንደተገደሉ አስታውቋል። የሶማሊያ እግረኛ ጦር አዛዥ የሆኑት ብርጋዴር ጄኔራል ሞሐመድ ጣህሊል ብሂ እንደገለጹት ተዋጊዎቹ የተገደሉት ከሶማሊያ መንግሥት ጦር ጋር ፍልሚያ ላይ በነበሩበት ወቅት ነበር። በጥቃቱ ሲቪሎች እንዳልተጎዱ አፍሪኮም ጨምሮ ገልጿል። ባለፈው አርብ የተፈጸመው የአየር ጥቃት አሜሪካ በጋራ ራስን ለመከላከል በማለት በዓመቱ ያከናወነችው ሦስተኛው የአየር ጥቃት መሆኑ ነው። ይህ በእንዲህ እንዳለ ራሷን ነፃ አድርጋ የምትቆጥረው ሶማሌላንድ ወታደሮቼን አጥቅታብኛለች ስትል ትናንት እሁድ ሶማሊያን ከሳለች። ባለፈው ሳምንት መጨረሻ በአጨቃጫቂ ድንበር ላይ ከተደረገ ከባድ ውጊያ በኋላ የተኩስ አቁም ስምምነት ላይ ቢደረስም የሶማሊያው ወገን ወታደሮችን አጥቅተዋል ስትል ሶማሌላንድ ከሳለች። በእንደ አውሮፓውያን አቆጣጠር 1991 ነጻነቷን ያወጀችው ሶማሌላንድ ዓለም አቀፍ እውቅና ባታገኝም ሁከት በበዛበት ቀጠና ውስጥ የሰላምና መረጋጋት ተስፋ ተደርጋ ትቆጠራለች። ባለፉት ጥቂት ወራት ግን የፖለቲካ አለመረጋጋት እየተስተዋለባት ይገኛል። የተባበሩት መንግሥታት ድርጅት ባለፈው ሳምንት እንዳለው ላስ አኖድ በተባለችው አጨቃጫቂ ከተማ በሶማሌላንድ ወታደሮችና ለሶማሊያ ማዕከላዊ መንግሥት ታማኝ በሆኑ ሚሊሻዎች መካከል በተደረገው ውጊያ ቢያንስ 20 ሰዎች ሕይወታቸውን አጥተዋል። ትናንት ውድ ደግሞ በሶማሌላንድ መዲና የሚገኙ ባለሥልጣናት የሶማሊያ ፌዴራል መንግሥት ወታደሮች በማለዳው የሶማሌላንድ ወታደራዊ ኃይሎችን አጥቅተዋል ብለዋል። የአሶሴትድ ፕሬስ ዘገባ እንዳመለከተው ባለሥልጣናቱ በጥቃቱ ስለደረሰው የጉዳት መጠን ከመናገር ቢቆጠቡም ዓለም አቀፉ ማኅበረሰብ በሞቃዲሾ ላይ ተጽዕኖ በማድረግ ወታደሮቿን ከሶማሊላንድ ድንበር እንድታስወጣ እንዲያደርጉ ጠይቀዋል። ሞቃዲሾ በጉዳዩ ላይ ያለችው ነገር የለም። ላስ አኖድ በተባለችውና በሶማሊላንድና በፑንትላንድ ይገባኛል ጥያቄ የሚቀርብባት የንግድ መተላለፊያ ከተማ ባለፈው ሰኞ ውጊያ ተደርጎ ነበር። ውጊያው የጀመረው የአካባቢው ሽማግሌዎች ለሶማሊ ፌዴራል ሪፐብሊክ አንድነትና ሉዓላዊነት ያላቸውን ድጋፍ ከገለጹና ሶማሌላንድ ወታደሮቿን ከአካባቢው እንድታስወጣ ከገለጹ በኋላ ነበር በውጊያው ስንት ሰዎች እንደሞቱ የታወቀ ነገር የለም ብሏል ኤኤፍፒ በሪፖርቱ የተባበሩት መንግስታት ድርጅት ግን በውጊያው ቢያንስ 20 ሰዎች እንደተገደሉ አስታውቆ ምርመራ እንዲደረግ ጠይቋል ዓለም አቀፍ የቀይ መስቀል ማህበር በበኩሉ ባለፈው ቅዳሜ እንዳስታወቀው አንድ በጎ ፈቃደኛ አባሉ ተገድሏል አድማጮቹ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ቡርኪና ፋሶን ከማሊ በሚያዋስነው የሰሜን ምዕራብ ድንበር አካባቢ በጂሃዲስትነት የሚጠረጠሩ ቡድኖች በፈጸሙት ጥቃት 12 ሲቪሎች ተገድለው ስድስት የሚሆኑ ደግሞ ቆስለዋል ሲሉ የአካባቢው ነዋሪዎች ትናንት እሁድ ለኤኤፍፒ ዜና ወኪል ተናግረዋል። በደርዘን የሚቆጠሩ ወንዶች በሞተር ብስክሌት ላይ በመሆን ሳናካዱጉ የተባለችውን መንደር ባለፈው አሙስና አርብ አጥቅተዋል ሲሉ አንድ ነዋሪ ለኤኤፍፒ ተናግረዋል። የሟቾቹ ቁጥር ከተጠቀሰው ሊበልጥ እንደሚችል ተፈርቷል። አንድ የአይን እማኝ እንዳሉት መንደሩ ሙሉ ለሙሉ በእሳት የወደመ መሆኑንና ነዋሪዎቹ ካለፈው አርብ ጀምሮ መንደሩን ለቀው እየወጡ መሆኑን ተናግረዋል። ነዋሪዎቹ መንደራቸውን ሲለቁ ምንም ንብረት እንዳልያዙና እንስሶቻቸውም በአጥቂዎቹ እንደተዘረፉ የአይን እማኙ ጨምረው ገልጸዋል። ያራን በተባለችው ሌላ ከተማ ትናንት ውድ ጥቃት ተፈጽሞ እንደነበርም ታውቋል። በቡርኪና ፋሶ በጂሃዲስቶች የሚፈጸሙ ጥቃቶች በቅርብ ሳምንታት ውስጥ እየጨመሩ መምጣታቸው ታውቋል። ባለፈው ሳምንት ሲቪሎችን ጨምሮ አርባ የሚሆኑ ሰዎች ሲገደሉ ከዛ ቀደም ብሎ በነበረው ሳምንት በጂሃዲስቶች በተከፈተ ጥቃት አምሳ የሚሆኑ መገደላቸው ታውቋል። በዓለም እጅግ ደሃ ከሆኑ አገሮች አንዷ የሆነችው ቡርኪና ፋሶ ከማሊ በሚመጡ ጂሃዲስቶች ጥቃት ሲፈጸምባት ሰምብታለች። በሺህ የሚቆጠሩ ሲገደሉ ከሁለት ሚሊዮን በላይ ደግሞ ከመኖሪያቸው ተፈናቅለዋል። አርባ በመቶ የሚሆነው የአገሪቱ ክፍል ከመንግሥት ቁጥጥር ውጪ ነው። በዓለም ባለትልቅ ዕድሜ የአገር መሪ የሆኑትን የፕሬዝዳንት ፖል ቢያ ዘጠናኛ የልደት በዓል ካሜሩን በማክበር ላይ ነች። ደጋፊዎቻቸው ፖል ቢያ ከሁለት ዓመት በኋላ በሚደረገው ምርጫ ተሳትፈው አራት አስርት ዓመታትን ያስቆጠረው አገዛዛቸውን እንዲቀጥሉ ተስፋ ያደርጋሉ። ተቃዋሚዎቻቸው በበኩላቸው ቢያ ፈላጭ ቆራጭ ናቸው በማለትና የጤንነታቸውን ሁኔታም በማንሳት በሥልጣን መቀጠላቸውን አይደግፉም። የቪኦኤው ሞኪ ኤድዊን ከያውንዴ እንደዘገበው ወጣቶች በቢያ የልደት በዓል አከባበር ላይ እንዲሳተፉ በመገደድ ላይ ናቸው። ፖል ቢያ ካሜሩንን ከንደረፓን አቆጣጠር 1982 ጀምሮ ላለፉት 41 ዓመታት በፕሬዝደንትነት ሲሞሩ ቆይተዋል። ከእንደ አውሮፓውያን አቆጣጠር 1992 ጀምሮ የተደረጉትን ምርጫዎች ሁሉ ቢያ ቢያሸንፉም ተቃዋሚዎቻቸው ምርጫዎቹ የተጨበረበሩ ናቸው ሲሉ ይከሳሉ። በእንደ አውሮፓውያን አቆጣጠር 2008 የሥልጣን ጊዜን የሚገደበውን ህ አንቀጽ ከሕገ መንግሥቱ ሰርዘው በሥልጣን እስካሁን መቆየት ችለዋል። ዛሬ በተከበረው የልደት በዓላቸው ላይ ገዢው የካሜሩን ሕዝቦች ዲሞክራሲያዊ ንቅናቄ ቢያ በመጪው ምርጫ እንዲወዳደሩ ጥሪ አቅርቧል። ቢያ በያውንዴ በተደረገው የልደት በዓል አከባበር ሥነ ሥርዓት ላይ አልተገኙም። የአገር ውስጥ መገናኛ ብዙሐን የዕድሜና የጤና ሁኔታቸውን እያነሱ ዘግበዋል። በመጨረሻም አድማጮች፣ በአሜሪካ በጉጉት ሲጠበቅ የነበረው የእግር ኳስ ጨዋታ ፍጻሜ ትናንት እሁድ ተካሂዶ የካንሳስ ሲቲ ቺፍስ ቡድን የፊላደልፊያውን ኢግልስ 38 ለ35 በሆነ ውጤት አሸንፎ ዋንጫውን ወስዷል። የቺፍስ ቡድን መሪ ኳርተር ባክ ይሉታል የወረወራቸው ሦስት ኳሶች ለግብ በመብቃታቸው የምርጥ ተጫዋች ማዕረጉን ጭኗል። የአሜሪካው እግር ኳስ እነርሱ የሚጫወቱት በእጃቸው ነው። እጅግ ተወዳጅና ፍጻሜውም በጉጉት የሚጠበቅ ነው። በረፍት ሰዓት የሚቀርበው ትዕይንትና ለቴሌቪዥን ተመልካቾች የሚተላለፈው ማስታወቂያ ከፍተኛ ትኩረትን የሚስብና ትልቅ የመነጋገሪያ ርዕስ ሆኖ የሚሰነበት ነው። በረፍት ሰዓት በሪያና የቀረበው የሙዚቃ ትርኢት ደማቅና በዓይነቱ ለየት ያለ ነበር። ካንሳስ ሲቲ ቺፍስ የቻምፒዮኑን ዋንጫ ሲያነሱ በአራት ዓመት ውስጥ ለሁለተኛ ጊዜ ነው። አድማጮች፣ የምሽቱ ዜና በዚሁ ተጠቃልሏል። ከቀሪው ዝግጅቶቻችን ጋር አብራችሁ እንድትቆዩ ጋብዛለሁ። መልካም ምሽት። ዱ ወልዴን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ የካቲት 6 2015 ዓ.ም ዝግጅታችንን ነው እየተከታተላችሁት ያላችሁት እንደ አውሮፓያን አቆጣጠር በ2012 ዓ ም የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ወይም ዩኔስኮ አባል ሀገራት ባሳለፉት ውሳኔ መሰረት በየአመቱ የካቲት ስድስት ዓለም አቀፍ የራዲዮ ቀን በመባል ይከበራል። ዛሬም እለቱ የሚታሰብበት መሪ ቃል ራዲዮና ሰላም የሚል ነው። ራዲዮ እንግዲህ እንደሚታወቀው ግጭቶችን ለማባባስ ሚና ሊኖራቸው ቢችልም ትክክለኛና ስነ ምግባሩን የጠበቀ በጠበቀ መልኩ የሚሰራጭ ራዲዮ ግጭቶችን ወይም ውጥረቶችን ያረግባል፣ እንዳይባባሱ ይከላከላል፣ የእርቅና የመልሶ ግንባታ ውይይቶችንም ያመቻቻል። ስለዚህ ገለልተኛ ሬዲዮ የሰላምና የመረጋጋት ዋና አካል ተደርጎ መታየት እንደሚኖርበት ዩኔስኮ አመልክቷል። በዚሁ ወደ ዕለቱ አበይ ረት ዘገባ ንለፍ። ከአማራ ክልል ተነስተው ወደ አዲስ አበባ እየተጓዙ የነበሩ መንገደኞች ወደ ከተማዋ እንዳይገቡ መከልከላቸው ተገለጸ። ለአሜሪካ ድምጽ አስተያየታቸውን የሰጡ ተጓዦች የአማራና የኦሮሚያ ክልል አዋሳኝ በሆነችው ጎሐጽዮን አካባቢ ስንደርስ የኦሮሚያ ልዩ ኃይል መለዮ የለበሱ ታጣቂዎች እንድንመለስ አድርገውናል ብለዋል። የካቲት ሁለት ና ሶስት ሁለት ሺ አስራ አምስት አመተ ምህረት የአማራ ክልል መታወቂያ የያዙ ተጓዦችን ብቻ ለይተው ይመልሱ እንደነበረ ና ከአርብ ዕለት ወዲህ ግን ሁሉንም ተጓዦች መከልከላቸውን ነው የተናገሩት። በአሁኑ ሰዓት በርካታ ተጓዦች ደጀን ከተማ ላይ እየተጉላሉ ነው ሲሉም አስተያየት ሰጪዎቹ ተናግረዋል። በጉዳዩ ላይ ከፌዴራል መንግስት መልስ ለማግኘት ያደረግነው ጥረት ለጊዜው ባይሳካም የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ የተዘጋ መንገድ የለም ሲሉ ምላሽ ሰጥተዋል። አስቴር ምስጋናው ዝርዝር አላት። ለባህር ዳርና አዲስ አበባ አማካኝ በሆነችው ደጀን ከተማ ሶስት ቀን ቆይቶ እንደተመለሰ የሚናገረው ወጣት ስመኘው ባለፈው አርብ ዕለት ነበር ከባህር ዳር ተነስቶ አዲስ አበባ ለመሄድ ጉዞ የጀመረው። ነገር ግን ከአማራ ክልል ተሻግሮ ኦሮሚያ ክልል በምትገኘው ጓሀ ጽዮን አካባቢ ሲደርሱ የኦሮሚያ ልዩ ኃይል መለዩ የለበሱ ታጣቂዎች ወደ አዲስ አበባ መሄድ አትችሉም ብለው እንደከለከሏቸው ይናገራል። መጀመሪያ አርብ ዕለት ያደረጉት ከአሮጊቶች ሴቶች እና ትልልቅ ሰዎች አባቶች አባወራ የሆኑ ማለት ከአምሳ በላይ የሆኑ እና የአዲስ አበባ መታወቂያ የያዘ የመንግስት ሰራተኛ የሆነ ነበር የሚያሳልፉት እየመረጡ ማለት ነው። ከዛ በመቀጠል ቅዳሜ ዕለት ምንድን ነው ያደረጉት? ሙሉ ነው ከት ያደረጉ መንገዱ ሰላም ነው በሰልፉ ምክንያት ተባለ። ሰልፉ ተራዝሟል ተብሎ ተነገረን። መንገድ ቀጠልን። ስንቀጥል ግን ትናንትና ቆረጥን፣ ዛሬም ቆረጥን። ተመላሽ ነው እየሆነ ያለ ከሰላሳ ባስ በላይ ነው የተመለሱ ያው ያለ ፍተሻ ነው የሚያካሂዱት። ፍተሻም ብቻ ሳይሆን ተመለሱ ነው። ምንድነው ችግሩ? ማለፍ ማንችልበት ምክንያት ምንድን ነው? ተመለሱ፣ ሌላ ምንም መፍትሄ የለም ተመለሱ ነው። ከዛ ሰው ወርዶ መለመለ ሲጀምር ምንድን ነው ያደረግነው? ማሰር የማሰር ስራ ነው የሰሩ የማሰር። ከዛም በኋላ ይህን ያህል ብር አምጣ ለዋስትና፣ ይህን ያህል ብር አምጣ እየተባለ ነው። አስራ ሁለት ሺህ ብር ከፍሎ የወጣ ሰው አለ። አስር ሺህ ብር ከፍሎ የወጣ ሰው አለ። አንድ ቢሉ ሹፌሩን ብር አምጣ ይላሉ ሰተሽ ማለፍ ከቻለሽ ታልፍ፣ ያለሽ ብር መስጠት ካልቻለሽ ግን ሙሉ ተመለስ ነው የሚባለው። አሁን ያ ነገር ኢንፎርሜሽን ሲሰማባቸው አጠቃላይ ነው ይዘውት። ሰው ምዘው ያለው ይብን መኪና ስር ነው የሚያረሰው፣ በረንዳ ላይ ነው የሚያረሰው። አዘኔታ ማለት አንዳንድ ሰው የሚያስብ ሰው ደግሞ ወስዶ ነው ያሳድራል በትብብር እንጂ ሰው እዛ ነው ያለው፣ መኪና ስር ነው ያለው። የሐዋሳ ከተማ ነዋሪ እንደሆነች የነገረችን ቃል ኪዳንም እንዲሁ ቤተሰብ ጥየቃ ከሄደችበት ጋይንት ወደምትኖርበት ሐዋሳ ለመመለስ አርብ ዕለት ከባህር ዳር ወደ አዲስ አበባ ጉዞ ብትጀምርም ጎሃ ጽዮን ላይ እንድንመለስ ተገደናል ትላለች። ስሜ ቃል ኪዳን አለም እባላለሁ። የተነሳ ነው ከባህር ዳር ነው፣ ከባህር ዳር ወደ አዲስ አበባ ለመሄድ ነው ግዋጽውን ስንደርስ መቼ ነበር ያሹ? አርብ ለታ፣ አርብ ለታ ነው። ይሄ ነው። ግዋጽውን ስንደርስ ተመለሱ የተባሉ አባቶች፣ እናቶች ወዶ ለመለመን ሞክረው ነበረ። እነሱንም አሻፈረኝ ብለው ታርጋን እንፈታለን ተባለ። ባስ በጣም እኛ እንደውም ስንቆጠው ወደ አስራ አንድ ባስ ነው ዛይ ቆሙ። መጨረሻ ላይ ተመለስን። ተመልሰን ወደ ባህር ዳር ነው መጣታ ሱ ማለት ነው ወጣቶች የአማራ ክልል መታወቂያ ካላችሁ አትሄዱም እየተባለ ነው ሲይ ራሱ በዚያም ጓደኛዬ እራሱ ሄዳለች። አሁን የአማራ ክልል መታወቂያ ኑራት የተመለስ ጓደኛ ያለች ተመለስ ተብላ ማክሰኞ ዕለት እኔ ደግሞ ችግር የለውም ምናምን ብዬ ሔር ና የሚወጣው ግን ምንም አልተሳካም። መጣል ማለት ነው። በዚያ ላይ አልጋ ምንም አላያገኙ አይደለች። ምግብ እንደዚያው፣ ማደሪያ ራሱ በየቤተክርስቲያን ነው እያደሩ ያሉት ማለት ነው። ሰው እየተባበራቸው እና ትናንት እሑድ እንዲሁም ዛሬ ከባህር ዳር ወደ አዲስ አበባ ለመጓዝ ቀድመው ትኬት የቆረጡ ተሳፋሪዎችም ትኬት ከቆረጡበት የትራንስፖርት ድርጅት ገንዘባቸውን ሲያስመልሱ ተመልክተናል። በስፍራው አግኝተን ያነጋገርናቸው እነዚህ መንገደኞች ቅሬታቸውን እንዲህ ሲሉ ገልጸውልናል። እሺ፣ እኔ የመጣሁት ከአዳማ ነው። አገር ለማየት ነው የመጣሁት። ነገር ግን መመለሻጠን ይህ ወር ሶስት ለመሆኑ መንግስት፣ አለ፣ ምንድነው የገጠመውት ችግር? አውቶቡስ የለም ተባለ፣ ተዘጋ። ባህር ዳር መጥቼ ከባህርዳር ተሳፍርለን ነበር እና መንገድ ላይ ተዘግቷል ሲባል በመንገድ ምክንያት አሙስለት ነው የመጣሁት እና አሙስለት ስመጣ መንገድ ተዘግቷል ሲባል፣ አሁን አልጋ ማወጣ ለምግብን በጣም ወጭ አግኝቻለሁ ማለት ነው እና አሁን ላይም መፍትሄ አላገኘሁም። የሀገር አቋራጭ ትራንስፖርት ድርጅቶች በተፈጠረው መንገድ መዘጋት ችግር ኪሳራ ውስጥ መግባታቸውን ይገልጻሉ። የአምላክ አሰፋ የዋሊያ ትራንስፖርት ድርጅት ሰራተኛ። ተመላሽ የተቆረጠው ግን ተመላሽ የሆነ ነው። ድርጅቱ አሁን ይህን ሁሉ ነገር ነው ወጪ እያደረገ ያለ ኪሳራ እየደረሰበት ያለ እና ያለውን ነገር ምናል መንግስት ከመቼ ጀምሮ ነው አሁን ከቀን ሁለት ጀምሮ በቀን አንድም ሂደው የተመለሱ አሉ። የነሱን ጭምር ነው ወጪ ምናለች እና ብዙ ነገር የተ ቲኬትም አለ ወጪ አለና ይህ ነገር ማለት ታሳቢ አሁን ባለው ሁኔታ ላይ አንደኛ ድርጅትን በጣም ያለአግባብ ውጭ እያወጣ ነው። ሰራተኛ አለ፣ ግብር አለ። ሲቀጥል ደግሞ ከስተመሮቻችን በጣም እየተብሏልብን ነው በጀግላ ይናቸው ያሉት መረጃ በየሰዓቱ ነው የሚቀያየው። አዲስ ነገር ካለ እያለ ነው። በመንገድ መዘጋት ምክንያት ብዙ መንገደኞች በአውሮፕላን መጓዝ ቢፈልጉም የአውሮፕላን ትኬት ዋጋም ከአቅም በላይ በመሆኑ መቸገራቸውንም አስተያየት ሰጪዎቹ ይናገራሉ። ፕሌንም አሁን የለም እንደ ባስ ነው። ለአራት ቀን ለሶስት ቀን እየተቀጠርን ያለን አቅምም የለንም። አይደለም አምስት ሺህ ሶስት መቶ ልንከፍል እኛ አንድ ሺ ብር ልንከፍል አጠን ከአንዱ ጓደኛ ከአንዱ ጓደኛ እየተበደርን ያለን አልጋዚ ስንት ነው ስሜ አለማየሁ አበራ ባላለው፣ ዛሬ ትኬት ኢትዮጵያ አየር መንገድ በጣም ጨምሯል። በዚህ ሳምንት በመንገዱ መዘጋጋት ምክንያት ከዚህ በፊት ስንት ነበር ምቆርጠው? 3500 ብር አሁን፣ ዛሬ ግን 5500 ብር ገብቷል። በጣም ከባድ ነው። መንገደኞች ያቀረቡትን ጥያቄ ጠቅሰን በስልክ አስተያየታቸውን የጠየቅናቸው የኦሮሚያ ክልል አስተዳደርና ጸጥታ ምክትል ቢሮ ኃላፊ ኮሎኔል አበበ ገረሱ የተዘጋ መንገድ የለም ሲሉ አጭር መልስ ሰጥተዋል። እኔ አሁን አልሰማሁም። ትላንትናም እንዲህ አይነት ጥያቄ ከመንግስት ሚዲያዎች ተጠይቀው ነበር። እርስዎ እና ሚዲያ ላይም ሰምቻለሁ። ትላንትናም አልሰማሁም ነው ያሉት። በጉዳዩ ዙሪያ ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የህወሓት ታጣቂዎች አሁንም ድረስ ተቆጣጥረዋቸዋል ከተባሉ የአፋር ክልል አካባቢዎች ባለመልቀቃቸው በሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው እንዳልተመለሱ የአፋር ሰብአዊ መብቶች ድርጅት አስታወቀ። የድርጅቱ ሊቀመንበር አቶ ጋዓስ መሐመድ ተፈናቃዮቹ ከፍተኛ የምግብና የሕክምና እጥረት እንዳጋጠማቸው ተናግረዋል። ድርማ በተሰኘው መጠለያ ጣቢያ የሚገኙ አስተያየት ሰጪዎች በበኩላቸው ታጣቂዎቹ አሉባቸው በተባሉ ቀበሌዎች ውስጥ ስለሚገኙ ቤተሰቦቻቸው ሲያደርሳቸው ምንም አይነት መረጃ እንደማይደርሳቸው ተናግረዋል። መስፍን አራጌ ዝርዝራለሁ። በአፋር ክልል ዞን ሁለት መጋሌ ወረዳ የሚገኙት ቶንሳ አራዱና ህዳ ቀበሌዎች ከበዓላ ወረዳ ካላ ቀበሌ እንዲሁም ከበረሃሌ ወረዳ አላ ቀበሌ አሁን ድረስ በህወሓት ታጣቂዎች ቁጥጥር ስር እንደሚገኙ አሊ ሲራጅ የተባሉ የመጋሌ ከተማ ተፈናቃይ ገልጸዋል። ጦርነቱን ተከትሎ ከመጋሌ ከተማ አምሳ ኪሎ ሜትር ርቀት ላይ ወደምትገኘው ድርማ ቀበሌ በመምጣት በመጠለያ ጣቢያ ውስጥ ለወራት መቆየታቸውን የሚናገሩት አቶ አሊ በመጠለያ ጣቢያው ያለው የማረፊያ የምግብና የሕክምና አቅርቦት ችግር ችግር ሲባባስ ከሶስት ቀን በፊት ወደ ክልሉ ዋና ከተማ ሰመራ መምጣታቸውን ጠቅሰዋል። ያጉት ልጆቻቸውን ጨምሮ የጎሳዬ አባላት ያሏቸው በርካታ ሰዎች ግን አሁንም በአስቸጋሪ ሁኔታ ድርማ ቀበሌ ላይ ሰፍረው እንደሚገኙ ጠቁመዋል። ሶስት ቅብረት የተፈናቃዮች ያሉበት ሁኔታ በጣም አሳሳቢ ሁኔታ ነው ያለው። በአለም አቀፍ ማህበረሰብ ሆነ በመገናኛ ብዙሀን ትኩረት የሰጠው አይደለም ማለት አሁን ላይ የተፈናቃዮቹ ባሉበት አስከፊ ሁኔታ የሞት አደጋ ውስጥ ይወድቋል። በተበታተነ ሁኔታ ነው ደግሞ ያሉትና ይህም ሌላ ፈተና ነው። ምግብም የለም፣ ውሀም የላቸውም፣ መድኃኒትም የለም፣ መንገድ የለም። እዛ ላይ ደግሞ የወለደም ይሁን የታመምም ራሱ መውጫ የለም፣ መኪና መግቢያ የለም። መንገዶች ራሱ ተሰባብሮ ነው ያለው። ቀበሌዎች ውስጥ ስላሉት ቤተሰቦቻቸው ምንም አይነት መረጃ እንደሌላቸውም ጠቁመዋል። ጭራሽ አንዱ ቀበሌ ያሉት ማህበረሰብ እስካሁንም አልተገናኘንም። ኮንሳ የሚባል ቀበሌ ነው። ያ ቀበሌ ማህበረሰብ ጋር ራሱ አልተገናኘንም። ማህበረሰቡ ከነሱ ጋር ነው እዛው የሚኖሩት። ያው የሞተም የታመመም ራሱ እንዴት እንዳለ ራሱ አናቅም። አስራ አምስት ቤተሰቦቻቸውን ይዘው ከመጋሌ የተፈናቀሉት ኡመር ኢናሀባ የተባሉ ሌላ አስተያየት ሰጪም በኢትዮጵያ መንግስትና ህወሀት መካከል የሰላም ስምምነት ቢፈረምም አሁንም ድረስ ያልተለቀቁ ቀበሌዎች በመኖራቸው በርካቶች በድርማ ሆኖታልና በተለያዩ አካባቢዎች በመጠለያ ጣቢያ ውስጥ በአስቸጋሪ ሁኔታ እየኖሩ መሆናቸውን አስታውቀዋል። ከወለዱ በኋላ በሕክምና እጦት የሞቱ እናቶች መኖራቸውን በመሀከል ሁለት ሴቶች ሞተዋል። ከሳምንታት ሌላው ደግሞ ሲወለዱ ሐኪም እንደሚያስፈልገው ወደ ከዛ እስከ ዱብቴ ትራንስፖርትም የለም በእርግጥ ሴቶች ሲወለዱ ጤና ጣቢያ ምናምን ስለሚያስፈልግ ሁላችን እናቀለን። እንደዚህ ዱብ መኪና ካገኘን እስከ ዱብተ ነው የምናመታቸው፣ ከሌለ ደግሞ ከተረፉ እድላቸው ከሞቱት እድላቸው እዛው እዛ ስስር ነው ምትን መወሉት ሁለት ሴቶች በምንድን ነው የሞቱት? ያሉኝ ሲወሉ ጤና ጣቢያ እጦትና ሕክምና እጦት እነዚህ። ችግሩ መኖሩ እየታወቀ የክልሉ መንግስት ለምን ዝምታን እንደመረጠ አናውቅም ይላሉ አስተያየት ሰጭው። በመንግስት በኩልም የተሰማን ድምጽ የለም እንዳልወጡም በሚዲያም ሆኖ በሌላ በተሰማነው ነገር የለም እንዳልወጣ እኛ ግን በግልጽ ስለምናውቀው ምንግስት የሚጠ ያስገርመን ነው። የአፋር ሰብአዊ መብቶች ድርጅት ሊቀመንበር ገአሳ አህመድ ችግሩ በተፈናቃዮቹ ከተነገረው በላይ አሳሳቢ እንደሆነ ጠቅሰዋል። አምስት ቀበሌዎች ከአርባ ሺህ ሰው በላይ ተፈናቅሎ ወደ ቀየው መመለስ የማይችልበት ሂደት እያለ ድርድሩ የተሟላ ነው ብዬ አላስብም። በዛ ምክንያት አሁንም ስጋቱ እንደቀጠለ ነው። ከአካባቢው የተፈናቀሉ ሰዎችን ስጠይቅ እኛ እዛ ቦታ ላይ ተመልሰን ሰላማችን ሊረጋገጥ አይችልም። ስለዚህ ሰላም ነው እነሱ ለቀው ወጥተው እዚያን አካባቢ በራሳችን መንግስት ስር ካልሆነ በስተቀር ስጋቱ አለን ነው የሚሉት። ስለዚህ ስጋት ባለበት ሁኔታ ድርድሩም ሰላሙም የተሟላ ነው ብዬ አላስብም። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ በተለያዩ ጊዜያት ባወጣቸው መግለጫዎቹ በሰሜኑ ጦርነት ጉዳት ለደረሰባቸው አካባቢዎች ሰብአዊ ድጋፍ የማድረግ እንቅስቃሴ እየተሻሻለ መሆኑን ጠቅሰው በአፋር አካባቢ ካለው የተደራሽነት ችግር ጋር ተያይዞ መረዳት የሚገባቸው የህብረተሰብ ፍሎች ግን በበቂ እየተረዱ አለመሆናቸውን አስታውቆ ነበር። አቶ ገአስ ግን የህወሓት ታጣቂዎች አሁን ድረስ ከያዟቸው ቀበሌዎች አለመውጣታቸው ለተደራሽነቱ ችግር አንዱ ምክንያት መሆኑን ይፋ ማድረግ ነበረበት ሲሉ ይተቻሉ። ኦቻ ባወጣው ሪፖርት መሰረት የአካባቢ ሰዎች ቅሬታ ኦቻ ላይ እንዳላቸውና የምንፈልገውን ሪፖርት እንደማያወጣ ተመልክተናል ብለው ቅሬታቸውን ያሰሙ ሰዎች አሉ። ምክንያቱም አምስት ቀበሌዎች በእነሱ ቁጥጥር በሆኑበት ሁኔታ ግር እያለ በኦቻ ሪፖርት ላይ አለመካተቱ የአካባቢው ህብረተሰብ ቅሬታውን እያሰማ መሆኑን ነው እኔ ያለኝ ኢንፎርሜሽን። መካተትም አለበት ብለን ነው የምናስበው። የአፋር ሰብአዊ መብቶች ድርጅት ሊቀመንበር እንዳስረዱት የህወሓት ታጣቂዎች ከተቆጣጠሯቸው ቦታዎች ለተፈናቀሉት ሰዎች ሰብአዊ ድጋፍ ለማድረግ ቢሞከርም ከችግሩ ስፋትና ውስብስብነት አንጻር ድጋፉ አነስተኛ ነው። በእርግጥ በወቻም በኩል ይሁን በዚህ በክልሉ አደጋ መከላከል ቢሮ የተወሰነ እርዳታ እየደረሳቸው መሆኑን እናውቃለን። ግን ምንም ቢሆን ወደ አካባቢያቸው ተመልሰው በራሳቸው ንብረትና ቤት ውስጥ መቀመጥና በመጠለያ ካምፕ መቀመጥ በጣም አስቸጋሪ ነው። በተለይ ደግሞ ውሃና ሌላ የጤና ተቋማቶች ባልተሟሉበት ቦታ ላይ ነው እነዚህ ሰዎች አሉት። የጤና አገልግሎት በማያገኙበት በተለይ እነዚህ አርባ ሺህ ሰዎች ስጋቱም ስላለባቸው ወደ አካባቢያቸው ቀያቸው መመለስ አልቻሉም። በመጠለያ ካምፕ ውስጥ እንዳሉ ነው ያለኝ መረጃ። እንደ አቶ ጋአስ ማብራሪያ ባለፉት ሶስት ዓመታት በጦርነቱ ምክንያት ከያሉ እዋ ካሳ ጊታ፣ ዳሬፋጊ፣ ኬልባቲ፣ ረሱ፣ ያሎ፣ ከልዋ፣ ከአውራና ከአካባቢዎቻቸው ነዋሪዎች አራት ጊዜ ተፈናቅለዋል። በዚህም አንድ ሚሊዮን የሚጠጉ ሰዎች ቤት ንብረታቸውን ጥለው በመጠለያ ጣቢያዎች ሰፍረው ነበር ይላሉ። ከእነዚህም ሰባት መቶ ሺህ የሚጠጉት ወደ አካባቢያቸው መመለሳቸው ቢነገርም በተመለሱባቸው ቦታዎች ተገቢው የመልሶ ማቋቋም እና ግንባታ ስራዎች ባለመሰራታቸው ለተለያዩ ችግሮች ተጋልጠዋል ብለዋል። ቀሪዎቹ ሶስት መቶ ሺህ ተፈናቃዮች ደግሞ በመጠለያ ጣቢያዎች ላይ ተጠልለው እንደሚኖሩ ገልጸዋል። የአፋር አርብቶ አደሮች ልማት ማህበር ፕሮግራም አስተባባሪ ቫለሪን ብራውኔ ጦርነቱ ከመቀስቀሱም ሆነ ከተቀሰቀሰ በኋላ ማህበሩ ሰብአዊ ተደራሽነትና ሕክምና ለመስጠት እየተንቀሳ የተንቀሳቀሰ መሆኑን ጠቁመው የህወሀት ኃይሎች ባሉባቸው በረሃሌና መጋሌ አካባቢዎች ውስጥ የኩፍኝና ወባ በሽታዎች እየተስፋፉ ስለመሆናቸው ገልጸዋል። ወደ ሰዎቹ ለመሄድም እነሱ ለመምጣትም ያስቸግራል። ለአብነት ልጆቻቸውን ክትባት የት ሄደው እንደሚያስከትቡ ቢያውቁ እንኳን በርካቶችን አንድ ላይ አሰባስቦ ማስከተብ ቀላል አይደለም። ከመጋሌ እስካ በኋላ ያለው መንገድም አሁን ድረስ ዝግ ነው። የደህንነት ስጋት ስላለ ወደዚያ መዝለቅ አትችልም። የህወሀት ኃይሎች በመጋሌ እና በረሃሌ ቀበሌዎች ውስጥ አሁን ድረስ እንዳሉ ናቸው። ከሰላም ስምምነቱም በኋላ የተለየ ነገር የለም። ከአካባቢዎቹ ይኖሩ የነበሩት ሰዎች መፈናቀል አጋጥሟቸዋል። በህወሀት ታጣቂዎች ቁጥጥር ስር ባልሆኑ የመጋሌ ወረዳ ቀበሌዎች ክትባትና ሰብአዊ ድጋፍ ለማድረስ ቢሞከርም ከአደጋው ስፋት አንጻር የተሰራው ጥቂት መሆኑን አስተባባሪዋ ጠቁመዋል። ከአራዶና ሄድ አካባቢዎች ተፈናቅለው ሚሌ አካባቢ ለሰፈሩ ሰዎች ግን ክትባት መሰጠቱን አመልክተዋል። ሰብአዊ ተደራሽነትን ለማረጋገጥም ይላሉ ቫለሪን ብራውኔ ሁለቱም ወገኖች ሙሉ በሙሉ ትጥቃቸው መፍታት አለባቸው። ለሁሉም አካላት ሰብአዊ ተደራሽነትን ማረጋገጥ እና ሁሉም ነገር በአግባቡ መፈታት አለበት። የዓለም አቀፉ ማህበረሰብ ስላለው ችግር እውቅና እንዲኖረው የማድረግ ስራ እንደሚሰ የተሰራ አቶ ገዓስ ሲገልጹ፣ የመጋሌው ተፈናቃይም ተመሳሳይ መልእክት አስተላልፈዋል። ለክልሉ መንግስት፣ የክልሉ መንግስት ሌላ እንኳን ባይችሉም ህዝቡ ችግር ላይ እንዳለ የአለም መንግስታት እንዲያሳወቁልን እንፈልጋለን። ህወሀት በተመሳሳይ ከአማራ ክልል ዋግምራ ብሔረሰብ ዞን ከአበርገሌና ጻግብዥ ወረዳዎች አለመውጣቱ የተነገረ ሲሆን በአፋርም ሆነ በአማራ ክልል ተቆጣጥሯቸዋል ስለተባሉት አካባቢዎች እስካሁን እየሰጠው ማስተባበያም ሆነ ማረጋገጫ የለም። በምግብ ዋስትናና መልሶ ቋም ስራው ላይ የተሰማራውን የአፋር ክልል መንግስታዊ ተቋም ኃላፊ በስልክ ለማግኘት ያደረግነው ጥረት ለጊዜው አልተሳካልንም ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ ወደ ተከታዩ ዘገባ ስናልፍ ሰሞኑን በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ከተፈጠረው ችግር ጋር በተያያዘ በቁጥጥር ስር የዋሉት መምህር ምህረተ አብና ፌቨን ዘሪሁንን ጨምሮ አስራ ሁለት ግለሰቦች ፍርድ ቤት ቀረቡ። ፖሊስ እነዚህን ግለሰቦች ህገ መንግስትና ህገ መንግስታዊ ስርዓትን በኃይል በመናድና ህብረተሰቡን በሽብር በማነሳሳት ወንጀል ጠርጥራቸዋለሁ ሲል ለችሎት ማስረዳቱን ከተጠርጣሪዎቹ ጠበቆች መካከል አንዱ የሆኑት ዲያቆን ዘካሪያስ ወዳጅ ለአሜሪካ ድምጽ ተናግረዋል። በእነርሱ በኩልም ክርክር መደረጉን የገለጹት ጠበቃና የህግ አማካሪው ችሎቱ ከተጠርጣሪዎቹ መካከል አምስቱ ላይ ለፖሊስ ተጨማሪ የምርመራ ጊዜ ሲፈቅድ፣ የተቀሩት በዋስ እንዲፈቱ መወሰኑን ገልጸዋል። ከዚህ ጋር በተያያዘ ባልደራስ ፓርቲ ዛሬ ባወጣው መግለጫ ከቤተክርስቲያኗ ጉዳይ ጋር በተያያዘ አባሎች እየታሰሩና እየተሳደዱ ነው ብሏል በዚህ ጉዳይ ከፖሊስ ምላሽ ለማግኘት ያደረግነው ጥረት ባይሳካም መንግስት በሁከት ተግባር ላይ የተሰማሩትን በቁጥጥር ስራ ውዬ ለህግ ማቅረቤን እቀጥላለሁ ማለቱ ይታወሳል በቤተክርስቲያኗ የተፈጠረውን ችግር በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በተደረገ ውይይት ከመንግስት ጋር በተለያዩ ነጥቦች ላይ መስማማት መደረሱ መገለጹ ይታወሳል ከችግሩ ጋር በተያያዘ መደበኛ አገልግሎት እንዳይሰጡ የታገዱ የማህበራዊ መገናኛ ብዙኃን አሁንም እንደተዘጉ ናቸው። ጉዳዩን የተከታተለው ኬኔዲ አባተ ተጨማሪ አለው። በቤተ ክርስቲያኗ ከተፈጠረው ችግር ጋር በተያያዘ በፖሊስ ቁጥጥር ስር ከዋሉ ሰዎች መካከል ባለፈው አርብ የካቲት 3 እና ቅዳሜ የካቲት አራት በቁጥጥር ስር የዋሉት የቤተ ክርስቲያኒቱ አገልጋዮችን ጨምሮ 12 ግለሰቦች ዛሬ ፍርድ ቤት መቅረባቸው ታውቋል። 12ቱ ግለሰቦች በቁጥጥር ስር በዋሉበት ቀን ተከፍለው በሁለት መዝገብ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት መቅረባቸውን ለአሜሪካ ድምፅ የተናገሩትና ከጠበቆቻቸው መካከል አንዱ የሆኑት ዲያቆን ዘካሪያ ኢትዮጵያስ ወዳጅ አንደኛው መዝገብ በቤተክርስቲያኗ ክርስቲያኗ የወጣቶችና ጎልማሶች ማህበራት ህብረት ዋና ሰብሳቢ ወይዘሪት ፌቨን ዘሪሁን ስም የተከፈተና ሰባት ተጠርጣሪዎች የሚገኙበት ሲሆን ሁለተኛው ደግሞ በመምህር ምህረት አባሰፋ ስም የተከፈተ አምስት ተጠርጣሪዎች የሚገኙበት መዝገብ መሆኑን ገልጸዋል። ጠበቃና የህግ አማካሪው ዲያቆን ዘካርያስ ፖሊስ አስራ ሁለቱን ግለሰቦች በመጠርጠር ለችሎቱ ስላቀረበው አቤቱታ አብራርተዋል። ለ14 ፖሊስ የቀረበው ማለት ነው። አቤቱታው ደርሶናል። ያው ፖሊስ መጀመሪያ ያው የአስራ አራት ቀን ጊዜ ቀጠሮ ሲጠይቅ በአንድ ገጽ የተጻፈ የአቤቱታ አቅርቧል። ተመሳሳይ ነው። በሁለቱም መዝገብ የቀረበው መተናበር ብረታ ምረታብም ነው ሴዘንም የቀረበው እንግዲህ የተጠርጣሪዎቹ በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የተፈጠረውን አለመግባባት እንደ ጥሩ አጋጣሚ በመቅጠር ከሃይማኖቱ አላማ ማስተምሮ ውጪ የራሳቸውን አላማ ፖለቲካ ፍላጎት ለማሳካት አስበው የተለያዩ ማህበራዊ ድረገጾችን መጠቀም ህዝብን አነሳስተዋል ነው ሃይማኖት ከሃይማኖት ብሔር ከብሔር እንዲጋጭ በማድረግ እንዲሁም ከሀገር ውስጥ ከውጭ ካሉ ጸረ ሰላም ኃይሎች ጋር በመተባበር በተለያዩ ህገወጥ ሶሻል ሚዲያዎች ተጠቅመው ቅስቀሳ አድርገዋል ነው ረብሻ፣ ሽብር የሚፈጠር ረብሻ እንዲፈጠር ቀስቀሰዋል የሚል ነው ዋጭው አቤቱታ። እርሳቸውን ጨምሮ ለተጠርጣሪዎች በጥብቅና የቆሙ አስራ ሁለት ጠበቆች የፖሊስን አቤቱታ በመቃወም በችሎቱ ስላደረጉት ክርክርም ዲያቆን ዘካርያስ ወዳጅ ገልጸዋል። በደንብ ተገቢ የሆነ ክርክር ተደርጓል። ለምሳሌ እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላማና አስተምሮ ውጭ ብለው ነው መነሻ ያደረጉት። በእኛ በኩል እነዚህ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ከመሆንም በላይ አገል ቀኙን ክርክር ያዳመጠው ችሎቱ መምህር ምረታብና አብና ወይዘሪት ፌቨንን ጨምሮ በአምስት ተጠርጣሪዎች ላይ ለፖሊስ የስምንት ቀን ተጨማሪ የምርመራ ጊዜ ሲፈቅድ፣ ሌሎቹ ተጠርጣሪዎች በተለያየ መጠን የገንዘብ ዋስ እንዲለቀቁ መበየኑንም ጠበቃው ተናግረዋል። የተሰጠው ትእዛዝ እንግዲህ ቅድም ካልኩት በእነ መምህር ምረታብ አሰፋ አሰፋይ የሚጠራው መዝገብ አምስት ሰው ያለው አምስት ተጠርጣሪዎች ከዛ ውስጥ አንደኛ ተጠርጣሪ ሆኖ የቀረበው መምህር ምረታብ አሰፋ ነው። እንዲሁም ደግሞ ሶስተኛ ተጠርጣሪ ሆኖ የቀረበው ላይ ኪሮቤል አሰፋ ማለት ነው። የስምንት ቀን ጊዜ ቀጠሮ ተሰጥቷል ማለት ነው። ሌላው በእነ ፌቨን መዝገብ ደግሞ አንደኛ፣ ሁለተኛ ፌቨን ዘሪሁን እንዲሁም ብሩክታዊት ነብዩና ሰባተኛ ተጠርጣሪ ጫማ ሲላግደው ላይ የስምንት ቀን ጊዜ ቀጠሮ ሲሰጥ፣ በሌሎቹ ላይ ግን እያንዳንዳቸው አስራ አምስት ሺህ የሚደርስ ገንዘብ ዋስትና ሲዘው እንዲወጡ እነ ምረታ ሰፋ ደግሞ አማኑኤል ሁለተኛ አማኑኤል እንዲሁም አራተኛ ሰይፋ ለማየውና አምስተኛ ላይ የተጠቀሰችው የፖሊስ አባል ነች። ኮንስታብል እጅጋየው የተባሉ ሶስት ተጠርጣሪዎች እያንዳንዳቸው እጅጋየው አስር ሺ ብር Efendim ayol sana taşıyor verin. Dün asan düşündüğü vakıflar hızlı. በተያያዘ ዜና ባልደራስ ለእውነተኛ ዲሞክራሲ ፓርቲም ዛሬ ባወጣው መግለጫ በቤተ ክርስቲያኒቱ ከተፈጠረው ችግር ጋር በተያያዘ አባሎቼ በመታሰርና በመሳደድ ላይ ናቸው ብሏል። ከእነዚህም መካከል የባልደራስ የብሔራዊ ስራ አስፈጻሚ ኮሚቴ አባልና የድርጅት ጉዳይ ኃላፊ አቶ ስንታየው ቸኮል የካቲት 1 2015 ዓ ም ከጎፋ ቅዱስ ገብርኤል ቤተ ክርስቲያን አካባቢ በፖሊስ ተይዘው በአሁኑ ጊዜ በአዋሽ አርባ ታስረው እንደሚገኙ አውቅ ያለሁ ያለው ፓርቲው ሕዝባዊ ምክር ቤት አባል የሆኑት አቶ ናትናኤል ያለም ዘውድ ደግሞ የካቲት 4 2015 ዓ ም በፖሊስ ተይዘው ሰሜን ማዘጋጃ አካባቢ በሚገኝ ጥበብ ለዕድገት በሚባል ትምህርት ቤት ታስረዋል ሲል አመልክቷል። በዚህ ጉዳይ ላይ ከፖሊስ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የመንግስት ኮሚኒኬሽን የካቲት 2 ባወጣው መግለጫ በትጥቅ በተደገፈ ሁከት መንግስትን የመነቅነቅ ፍላጎት ያለው ቡድን ወጣቶችን እየመለመለ ማሰማራት ጀምሯል፣ በህገወጥ መንገድ ከታጠቁ ሀይሎ ጋርም ግንኙነት እየፈጠረ ነው ካለ በኋላ፣ በመሆኑም በዚህ ተግባር ሆን ብለው የተሰማሩትን በቁጥጥር ስር አውሎ ለህግ የማቅረብ ተግባር ተጀምሯል፣ ይህም ተጠናክሮ ይቀጥላል ማለቱ ይታወሳል። ባለፈው ወር ጥር 14 2015 ዓ ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ አውግዤ ለይቻቸዋለው ያላቸው ሶስት አባቶች ማለትም አባ ሳዊሮስ፣ አባ ኤውስጣጤዎስና አባ ዜና ማርቆስ ከቤተክርስቲያኗ እውቅና ውጭ ለ26 ኤጲስቆጶሳት ሹመት ሰጥተናል ማለታቸው ሰዎቻቸውን ተከትሎ በቤተ ክርስቲያኗ ከተፈጠረው ችግር ጋር በተያያዘ በርካታ ሰዎች ለእስር መዳረጋቸው ሲገለጽ ቆይቷል። ከጠቅላይ ሚኒስትር አብይ አህመድ ጋር አርብ የካቲት ሶስት ውይይት ካደረገ በኋላ በማግስቱ መግለጫ የሰጠው የቤተክርስቲያኗ ቅዱስ ሲኖዶስ መንግስት በምዕመናን ላይ እስከ ሞት የሚደርስ የሰብአዊ ጥሰት መብት የፈጸሙ አካላትን ለህግ ማቅረብና እስረኞችን መፍታትን ጨምሮ የቤተ ክርስቲያንን አቋም ሙሉ በሙሉ ተቀብሏል ማለቱ ይታወሳል። ቤተ ክርስቲያን ሃይማኖታዊ ቀኖናዊ ና አስተዳደራዊ ህግን መሰረት ባደረገ መልኩ ጠብቃ የምትሰራና ከዚህ ውጭ ምንም አይነት ድርድር የሌለ መሆኑን ገልጻለች። በዚህም መነሻነት መንግስት የቤተክርስቲያንን አቋም በመቀበል ወደፊትም የቤተ ክርስቲያንን አንድነትና ሉዓላዊነት በመጠበቅ መንገድ እንደሚሰራ አረጋግጧል። በዚህም ምክንያት ለትናንት እሁድ የካቲት አምስት የጠራውን ሰልፍ ለሌላ ጊዜ ማራዘሙን ሲኖዶሱ መግለጹ አይዘነጋም። በተመሳሳይ ቀን የጠራውን ሰልፍ ማዛወሩን ቀድሞ ያሳወቀው ቤተ ክርስቲያኗ ህገ ወጥ ነው የምትለውና ራሱን የኦሮሚያና የብሔር ብሔረሰቦች ሲኖዶስ ብሎ የሚጠራው አካልም ከጠቅላይ ሚኒስትር አብይ ጋር በተደረገ ውይይት ችግሩ በሰላም እንዲፈታ በጠቅላይ ሚኒስትሩ የቀረበውን ሀሳብ እንደተቀበለ ገልጿል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉልን ጥሪ መሰረት የካቲት ሶስት ቀን 2015 ዓ ም ተገናኝተን በኦሮሚያ እና በብሔር ብሔረሰቦች ቅዱስ ሲኖዶስ ጉዳይ ላይ ተወያይተናል። በአንድ በኩል ከተቃዋሚዎቻችን የተነሱትን ጥያቄዎች አቅርበውልን በተነሱ ጥያቄዎች ላይ ምላሽ ሰጥተናል። በሌላ በኩል ደግሞ ጉዳዩን በእርቅ እንድንፈታ ጥያቄ አቅርበውልናል። እኛም ለተጠየቅነው ጥያቄ በተለይም የዶግማና የቀኖና ጥሰት እንደሌለብንና ተቃውሞ የቀረበባቸው የኤጲስቆጶሳት ሹመት አሳማኝ እንደሆነ አስረድተናል። የቀረበውን የእርቅ ጥያቄ አስመልክቶ በቀና መንገድ እንደምንረዳ ገልጸናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ በበኩሉ በሕገወጥ መንገድ የኤጲስቆጶስነት ሹመት የሰጡና የተቀበሉ አባቶች ይቅርታ ጠይቀው ከተመለሱ ቤተ ክርስቲያን እንደምትቀበላቸው ቢያሳውቅም ሹመቱን ግን እንደማይቀበል መግለጹ ይታወቃል። በቤተ ክርስቲያን ከተፈጠረው ችግር ጋር በተያያዘ ፌስቡክ፣ ቴሌግራምና ቲክቶክን ጨምሮ በመደበኛ መንገድ አገልግሎት እንዳይሰጡ የተዘጉት የማህበራዊ መገናኛ ብዙሃን አሁንም እንደተዘጉ ናቸው። ለአሜሪካ ድምፅ Kenne ich Addis ተከታዩ ዘገባ ወደ ትግራይ ክልል ስናልፍ በትግራይ ክልል የሚንቀሳቀሰው ውድብ ናጽነት ትግራይ ፓርቲ መዕለ ከተማ ውስጥ ሊያካሄድ አቅዶት የነበረው ህዝባዊ ውይይት በጸጥታ ኃይሎች መከልከሉን ገለጸ። ይህም ህዝቡ አለበት ያሉትን ችግር እንዳያጋልጡ የተደረገ አፈና መሆኑን የፓርቲው ቃል አቀባይ ገልጸዋል። የመዕለ ከተማ ፖሊስ ጽህፈት ቤት በበኩሉ ፓርቲው ስብሰባውን ለማካሄድ ከከተማ አስተዳደር አላስፈቀደም ሲል ምላሽ ሰጥቷል። ሙልጌታ ጽብሃ ዝርዝሩ ልኳል። ውድብ ናጽነት ትግራይ ቅዳሜ የካቲት አራት 2015 ዓ ም መቐለ ከተማ ውስጥ ሊያካሂደው አቅዶት የነበረ ህዝባዊ ውይይት በጸጥታ ኃይሎች መስተጓጎሉን የገለጹት የፓርቲው የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበም የፓርቲው አመራሮችና ተሳታፊዎቹም ውይይቱ ወደ ተዘጋጀበት ሆቴል እንዳይገቡ በጸጥታ ኃይሎች መከልከላቸውን ገልጸዋል። ሆቴል ክንኣት ከምዘይንክእል ተኣጊድና ተዳራሽ ከምዘይክፈት ወደ ሆቴሉ እንዳንገባ ታግደን፣ አዳራሹ እንደማይከፈት ከሆቴሉ ቅጥር ግቢም እንድንወጣ ተነግሮን፣ ስብሰባ እዚህ አታካሂዱም ተብለን፣ ውጭ ላይ ሆነን ደግሞ ለመጣ ሰው ተከልክለናል። ለሌላ ቀን እናስተላልፈዋለን ደግመን እስከምናሳውቃችሁ ስብሰባ ተከልክለናል ብለን ልናሳውቅም ተከልክለናል። እዛው መግለጫ እንዳንሰጥም ተከልክለናል ነው ያሉት። ተሳታፊዎቹና የፓርቲው አመራሮችም እንግልት እንደደረሰባቸው የጠቆሙት ዶክተር ደጀን ህዝቡ አለበት ያሉትን ችግር እንዳያጋልጡ የተደረገ አፈና መሆኑን ገልጸዋል። ኣብ ዕጹብ ገዛ ድምፅና ኸይ ስማዕ ተገይሩ ምስ ህዝብና ኸይምንራኸብ ተገይሩ በተዘጋ ቤት ድምፃችን እንዳይሰማ ተደርጎ ከህዝባችን እንዳንገናኝ ተደርጎ የህዝባችንን በደልና ለቅሶ እንዳናጋልጥ እንዳናሳውቅ ታግደን ይህ ኃይል ትግራይ ወደ ከፋ ጥልቅ ችግር የሚያስገባ አካሄድ እየሄደ እንዳለ ህዝብ ሊያውቅ ይገባል። ቆይቶም አምስት ስድስት ሆነህ ተሰብስበህ መሄድ ሊከለክሉ ነው፣ በዚህ አካሄድ ነው ያሉት። የመቀለ ከተማ ፖሊስ አዛዥ ኮማንደር ወልዳይ ማውጫ ፓርቲው ስብሰባው ለማካሄድ አስቀድሞ ከከተማው አስተዳደር ማውጣት የነበረበት ፍቃድ እንዳላወጣ ተናግረዋል። ህግን ክንክብር እንተኮይና ሕጋዊ ፍቃድ ይሃልሆም ይለያዮም ሕጋዊ ፍቃድ እነፍቅዶ አካል የለን ህግ ልናስከብር ከሆንን ህጋዊ ፍቃድ ይኑራችሁ ብለናቸዋል። ህጋዊ ፍቃድ የምናስፈቅደው አካል የለም ብለዋል። ፍቃድ ከሌላችሁ የምናስተናግደው የለም ነው ያልናቸው። ከዚህ ውጭ የከለከልነውም ያንገላታነውም ነገር የለም ነው ያሉት። እነርሱ በቀጥታ የከለከሉት ስብሰባ እንደሌለ የተናገሩት ኮማንደር ወልዳይ ፍቃድ የሌለው አካል ማስተናገድ ስለሚያስጠይቅ የሆቴሉ አስተዳደር ከልክሏቸው ሊሆን ይችላል ሲሉ ግምታቸው ተናግረዋል። የጸጥታ ኃይሉ በቅርብ ሆኖ ጉዳዩ ሲከታተል እንደነበር ገልጸዋል። በሌላ በኩል ሳልሳይ ወያነ ትግራይ የተባለው ሌላ የፖለቲካ ፓርቲ ህዝቡ የተለየ አማራጭ ሀሳብ የመስማት መብቱ የገደበ አካሄድ ነው ሲል መግለጫ አውጥቷል። ፓርቲዎች መደበኛ ፖለቲካዊ ስራቸው እንዳያከናውኑ የሚገታ ድርጊት ነው ሲልም ተቃውሟል። የትግራይ ክልል ኮሚኒኬሽን ቢሮ በፌስቡክ ገጹ ባወጣው ጽሁፍ ፓርቲው ለክልሉ መንግስት ያቀረበው የስብሰባ ፍቃድ አለመኖሩ ገልጿል። ፓርቲው ፍቃድ ሳይዝ ወደ ስብሰባ አዳራሽ መሄዱንና የሆቴሉ አስተዳደር ያለ ፍቃድ አላስተናግድም በማለቱ ወደ ግጭት መገባቱን የጠቀሰው የኮሚኒኬሽን ቢሮ መግለጫ በመጨረሻም በጸጥታ ኃይል መበተኑ አስታውቋል። በሌሎች የክልሉ ከተሞችና ገጠር አካባቢዎችም ህዝባዊ ውይይት ለማካሄድ ማቀዱ የገለጸው ውድብ ናጽነት ትግራይ ፓርቲም በክልሉ ሁሉንም ያካተተ ጊዜያዊ መንግስት በአስቸኳይ እንዲቋቋም ጠይቋል። በሌላ ዜና አረና ለዲሞክራሲና ለሉዓላዊነት ፓርቲ ባለፈው ሳምንት ባወጣው መግለጫ በክልሉ ሁሉንም ያካተተ ጊዜያዊ መንግስት እንዲቋቋም ጠይቋል። በትግራይ ክልል ጊዜያዊ አስተዳደር ማቋቋም የሰላም ሂደቱ ብቻ ሳይሆን በቀጣዩ የክልሉ የፖለቲካ አካሄድ ላይ አስተዋጽኦ እንደሚኖረው ፓርቲው ጨምሮ ገልጿል። የሰላም ስምምነቱ ተፈራራሚዎች በተናጠል ወይም በጋራ የሚያደርጉት የጊዜያዊ መስተዳደር ማቋቋም እንቅስቃሴ ዘላቂና አስተማማኝ ሰላምና ዲሞክራሲን ሊያረጋግጥ አይችልም ብለዋል። በፕሪቶሪያው ስምምነት መሰረት አካታች፣ የተለያዩ አስተሳሰቦችና ፍላጎቶች ያላቸው ባለደርሻ አካላት የተሳተፉበት የጊዜያዊ አስተዳደሩ ምስረታ ሂደት ሊኖር ይገባል ሲል ገልጿል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለም ዘገባ ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ ተዋጊ ጀቶች በዩናይትድ ስቴትስ እና በካናዳ ግዛት ክልል ላይ ሲበሩ የነበሩ ሁለት ግዑዝ ነገሮችን መጥተው ጥለዋል። ምንም እንኳን ተመተው ስለወደቁት ስብርባሪዎች የተሟሉ ተጨማሪ ትንተናዎች የሚያስፈልጉ ቢሆንም በሕግ መወሰኛው ምክር ቤት ከፍተኛው የዲሞክራቲክ አባል የተባለው ነገር ከቻይናው ፊኛ ጋር ተመሳሳይ መሆኑን እንደሚያምኑ ተናግረዋል። የአሜሪካ ድምጿ ቬሮኒካ ባልደ ራስ ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል። የዩናይትድ ስቴትስና የካናዳ መሪዎች ይሁንታ ከሰጡ በኋላ የዩናይትድ ስቴትስ ኤፍ 22 ተዋጊ ጀቶች በሰሜን አሜሪካ ላይ የነበሩ ሁለት ግዑዝ ነገሮችን መጥተው ጥለዋል። በብሔራዊ የጸጥታ አማካሪው ማብራሪያ ከተሰጣቸው በኋላ ዴሞክራቱ ቻክሹመር ሹመር ለኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም አሁን ፊኛዎች መሆናቸውን እንዳመኑ ተናግረዋል። ይሁን እንጂ በቀደመው ሳምንት ተመተው እንደወደቁት እንደ ቻይና ፊኛዎች ትልቅ አለመሆናቸውን ሹመር ገልጸዋል ከዚህ ቀደም ከነበረው እጅግ ያነሱ ናቸው አንደኛው በካናዳ ሌላኛው አላስካ ላይ አርባ ሺህ ጫማዎች ከፍታ ላይ ነበሩ ያ ለንግድ አውሮፕላኖች እጅግ አደገኛ መሆኑ የተወሰነው ወዲያውኑ ነበር እነዚህ ሦስት ነገሮች ስለነበራቸው ነበራቸው አቅምና ምንነት ተመጥተው ከወደቁ ስብርባሪዎቹ የተሟላ መረጃ ማግኘት ያስፈልጋል። እስካሁን ያልተመለሱ ብዙ ነገሮች አሉ። ዴሞክራቱ የህዝብ እንደራሴ ጂም ሄመስ ከኤንቢሲ ቴሌቪዥን ጋር በነበራቸው ቆይታ ይህንኑ አጉልተዋል። አስተዳደሩ ስለሚያውቃቸው ነገሮች ያለውን መረጃ ሁሉ ወደፊት ቀርቦ ማስረዳት ባለመቻሉ እውነተኛ ቅሬታ አለኝ። ይሁን እንጂ እዚህ ላይ የችግሩ አንዱ ክፍል ሁለተኛው ሁለተኛውና ሦስተኛው ጉዝ ነገሮች እጅግ ሩቅ በሆነ አካባቢ ተመተው ወድቀዋል። ስለዚህ ግምቴ ማካፈል የሚቻል ብዙ መረጃ ገና የሌለ መሆኑን ነው። የሪፐብሊካን የህዝብ እንደራሴ ማይክ ተርነር ለሲኤንኤን ሁኔታውን ከግምት በማስገባት የዩናይትድ ስቴትስ የመከላከያ ስርዓትን የበለጠ ማጠናከር ያስፈልጋል ሲሉ ተናግረዋል። የተሟላ የራዳር ስርዓት የለንም። በእርግጥም የተገናጀ የሚሳይል ስርዓት የለንም የዩናይት ስቴትስን የአየር ክልል እንዴት አድርገን መከላከል ወይም ማስጠበቅ እንደምንችል ልናስብ ይገባናል። ሪፐብሊካኑ እንደራሴ ጄምስ ካመር ለኤቢሲ ቴሌቪዥን በሰጡት መግለጫ ደግሞ የባይደን አስተዳደር ጉዳዩን አጥብቆ በመመልከቱ ደስተኛ መሆናቸውን ገልጸዋል። ይሁን እንጂ ከቻይና ጋር ሊፈቱ የሚገቡ ትልቅ ችግሮች አሉ ብለዋል። የዓለምን ኢኮኖሚ ለመቆጣጠር በሚያደርጉት ሙከራ ልክ የአውራ ጎዳናና የመቀነት መንገዶችን ለመገንባት ያላቸው ተነሳሽነት እያደገ እንደመጣው ሁሉ የጦር ኃይላቸውንም እንደገና እያስፋፉ ናቸው። ካመር ቻይና በበርካታ አገሮች ስላሏት የመሰረተ ልማት ፕሮጀክቶች ኢንቨስትመንት ነበር የተናገሩት። የፔንታገን ባለሥልጣን በአላስካ አየር ላይ የተመታው ግዑዙ ነገር ወደ በረዶነት በተቀየረ ውሃ ላይ መውደቁን ተናግረዋል። በአትላንቲክ ውሃ ላይ ከወደቀ የትልቅ ፊኛ ይሄኛው ምንነቱን ለማወቅ በቶሎ ይደረስበታል ተብሎ ይጠበቃል። የካናዳ ኃይሎች በዩኮን ግዛት መጥተው የጣሉትን ግዑዙ ነገር ስብርባሪ ያገኙት ወዲያውኑ ነበር። እያዳመጣችሁት ያላችሁት በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። መግቢያችን ላይ እንደገለጽ ነው ዛሬ በዓለም አቀፍ ደረጃ የራዲዮ ቀን እየተከበረ ይገኛል። ይህንን አስመልክቶ ከአድማጮች አስተያየቶች ደርሰውናል። እሱን ሰምተን እንመለስ። ብርሃኑ እባላለሁ። የባህር ዳር ከተማ ነዋሪ ነኝ። ቪኦኤ በሁለት መልክ ነው የማየው። ከ15 ከ20 ዓመት በፊት ገለልተኛ የሆነ ተአማኒ የሚሆን እንደ ምንጭ ወስደው ነበር። ቪኦኤ ምን ተናገረ፣ እስኪ ከሱ ንስማ የሚል ነበረ፣ በፊት የነበረን ማለት ነው። በአሜሪካ እንደ መገኘቱ እንደኛ አገር እንዳሉት የመንግስት ሚዲያዎች ተጽዕኖ ይደርስበታል የምን እምነት አልነበረንምና፣ አሁን ግን በእንደዚህ አይነት መልክ እያየ ነው አይደለምና፣ ገለልተኛ ነው ለማለት ይከብዳል። የአፍሪካና ሬዲዮ ጣቢያ ከደርግ ጊዜ ጀምሮ አዳምጠዋለሁ። ስለዚህ የሀገራችንን ሁኔታ ብሎም በተለይ የአፍሪካ ቀንድን አካባቢዎች የግጭት ማስወገድ ሁኔታዎችን በተመለከተ ሰፊ የትምህርት ጊዜ ያለው ምሁራኖችን እየጋበዘ በተለይ ኢትዮጵያውያን ምሁራኖችን እየጋበዘ ስለ ጤና፣ ስለ ትምህርት ስለ ሀገር አንድነት ብዙ ጊዜ የሚያስተምራቸው ነገሮች ስሰማ በጣም ደስ ይለኛል። በተለይ በወቅታዊ ሁኔታ ላይ ምሁራኖችን ሀገራቸውን እንዴት እንደሚያገለግሉ ኢትዮጵያን በአሜሪካ ለሀገራቸው እንዴት እንደሚያስቡ ሁሉ እያቀረበ ብዙ ጊዜ አስተዋጽኦ የሚያደርግ ነው። የአሜሪካን ሬዲዮ ጣቢያ በመሰረቱ በኢትዮጵያ ላይ ብዙ አጀንዳዎችን እያወጣ እያዘጋጀ የሚያቀርብ ሚዲያ ነው። በጣም ደስ ይለኛል። በሀገር ውስጥ ያሉትን ወኪሎቹም አሉ የሚያቀርቡት ሁኔታ ሁሉ ከአካባቢው ሁኔታ ጋር የተጠኑ ሁኔታዎችን ስለሚያቀርቡ ከሕብረተሰቡ የሚሰማውና የሚያየውን ካልሆነ በስተቀር የተዛባ ነገሮች ሲያቀርብ አይቻላል። ምናልባት የተዛባ ነገር ሊኖረው ቢችል እንኳ ይቆጠባል ብዬ ገምታለሁ እንጂ ለሕዝቡ የሚጠቅም ነገሮች ነው ብዙ ጊዜ የሚያቀርባቸው። ፕሮግራሙ ሰፋ ያለ ቢሆን ደስ ይለኛል። አንዳንድ የምሁራን ጊዜ ያጥራሉ። ለማስረዳት ጊዜ ሰጥቶ የሚያሳያቸው ነገሮች ይቋረጣሉ። እነዚህን ነገሮች ሰፋ ቢያደርጋቸው ብዙ ትምህርት እናገኝበታለን ብዬ ዛሬ በዓለም አቀፍ ደረጃ የሚከበረውን የዓለም አቀፍ የሬዲዮ ቀን አስመልክቶ አስተያየት የሰጡን አድማጮችን የተከታተላችሁት አድማጮቻችንን እናመሰግናለን። በዚሁ ወደ ሳምንታዊ የስፖርት ዝግጅት ነው የምናልፈው። በዱባይ ማራቶን ኢትዮጵያውያን አትሌቶች በሁለቱም ፆታ የፍጹም የበላይነት አሸንፈዋል። የ2015 ቤት ኪንግ የኢትዮጵያ ፕሪምየር ሊግ ቅዳሜ ዕለት ድሬዳዋ ቀጥሏል። አርሰናል በተከታታይ ነጥብ በመጣሉ በሊጉ ያለው የመሪነት ነጥብ እየጠበበ ገንዘብ መጥቷል። ሪያል ማድሪድ የሳውዲውን አልሂላል አምስት ለሶስት በማሸነፍ የፊፋ የክለቦች ዓለም ዋንጫን አንስቷል። ኬኔዲ አባተ ተጨማሪዎች አሉት። ትናንት እሁድ የካቲት አምስት በዱባይ በተካሄደ የማራቶን ውድድር ኢትዮጵያውያን አትሌቶች በሁለቱም ፆታ ማንንም ጣልቃ ሳያስገቡ ከአንደኛ እስከ አስረኛ ያለውን ደረጃ ይዘው አጠናቀዋል። በዓለም አትሌቲክስ የወርቅ ደረጃ ባለው በዚህ ውድድር በወንዶች ምድብ የመጀመሪያ የማራቶን ውድድሩን ያደረገው የ22 ዓመቱ አብዲሳ ቶላ አሸንፏል። የዓለም የማራቶን ሻምፒዮኑ የታምራት ቶላ ወንድም አትሌት አብዲሳ ቶላ በዱባይ ያደረገውን የመጀመሪያ የማራቶን ውድድሩን 2 ሰዓት ከ05 ደቂቃ ከ42 ሰከንድ በማጠናቀቅ ነው ባለድል የሆነው። ደሬሳ ገለታና ሃይማኖት አለው ሁለተኛና ሶስተኛ የወጡ አትሌቶች ናቸው። የቤተሰብ አባላት አሸናፊ በሆኑበት የዱባይ ማራቶን በሴቶች ምድብ የ2019 የዓለም ሀገር አቋራጭ የብር ሜዳሊያ ባለቤቷ ደሬ ዲዳ አሸንፋለች። የአትሌት ታምራት ቶላ ባለቤት የሆነችው አትሌት ደሬ የግሏን ፈጣን ሰዓት በማስመዝገብ ውድድሩን ሁለት ሰዓት ከ21 ደቂቃ ከ11 ሰከንድ ነው ያጠናቀቀችው ይህም የመጀመሪያ የማራቶን ድሏ ሆኖ ተመ ተመዝግቧል የዓለም አትሌቲክስ መረጃ እንደሚያመለክተው ሩቲ አጋና ስራነሽ ይርጋ ደግሞ በቅደም ተከተል ሁለተኛና ሶስተኛ የወጡ አትሌቶች ናቸው። በሆንግ ኮንግ ማራቶንም እንዲሁ በሴቶች ኢትዮጵያውያኑ ፋንቱ ጂማ፣ ስንቄ ደሴና ጋዲሴ ነጌሳ ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ አሸንፈዋል። በወንዶች ምድብ ደግሞ ኢትዮጵያውያን አትሌቶች ልመነ ጌታቸውና ጌዛ ሰንበታ ኬንያዊውን ፍሊሞን ኪፕቶ ኪፕቹምባን በመከተል ውድድራቸውን ሁለተኛና ሶስተኛ ደረጃ ይዘዋል አጠናቀዋል። ኢትዮጵያ በቻን የአፍሪካ ዋንጫ ውድድር ላይ በምታደርገው ተሳትፎ ምክንያት ተቋርጦ የቆየው የ215 ቤትኪንግ የኢትዮጵያ ፕሪምየር ሊግ ቅዳሜ የካቲት አራት ቅዱስ ጊዮርጊስ እና ኢትዮጵያ ቡና ባደረጉት ተስተካካይ ጨዋታ መካሄዱን ቀጥሏል። በድሬዳዋ ስታዲየም የተደረገው ይህ የአዲስ አበባ ደርቢ ጨዋታ አንድ እኩል በሆናቸው ውጤት ነው የተጠናቀቀው። በጨዋታው የመጀመሪያውን ግብ ያስቆጠረው ኢትዮጵያ ቡና ቢሆንም ውጤቱን አስጠብቆ መውጣት ግን አልቻለም። የቡናን ግብ በ43ኛው ደቂቃ መሐመድ ኑር ሲያስቆጥር፣ ለጊዮርጊስ ደግሞ በ73ኛው ደቂቃ ላይ ቸርነት ጉግሳ የአቻነቱን ግብ አስቆጥሯል። ትናንት እሁድ በተካሄደ ሌላ ተስተካካይ ጨዋታ ወላይታ ዴቻና ሲዳማ ቡናም በተመሳሳይ አንድ ለአንድ በሆናቸው ውጤት ተለያይተዋል። ከተስተካካይ ጨዋታዎቹ በኋላ ባለው ውጤት በ13 ጨዋታዎች በሰበሰበው 26 ነጥብ በጎል በልጦ ቅዱስ ጊዮርጊስ የደረጃ ሰንጠረዡን ይመራል። ኢትዮጵያ መድን ደግሞ በእኩል 26 ነጥብ በጎል ክፍያ ተበልጦ ሁለተኛ ነው። ባህር ዳር ከተማ ከመሪው በ1 ነጥብ ዝቅ ብሎ በ25 ነጥብ ሶስተኛ ደረጃ ላይ ይገኛል። በአዳማ ከተማ አስተናጋጅነት ሊቀጥል የነበረው የቤት ኪንግ ኢትዮጵያ ፕሪምየር ሊግ ውድድር ወደ ድሬዳዋ ከተማ እንዲዛወር የተወሰነው የአዳማ ከተማ አመራሮች ከበላይ አካል በተሰጣቸው አቅጣጫ መሰረት ውድድሩን በመርሃ ግብሩ መሰረት ማካሄድ እንደማይችሉ በመግለጻቸው ነው ሲል የሊጉ አክሲዮን ማህበር ባለፈው ሳምንት በሰጠው መግለጫ ይፋ ማድረጉ ይታወቃል። አርሰናል በሁለት ተከታታይ ጨዋታዎች ነጥብ መጣሉን ተከትሎ ሊጉን በመምራት ያለው ልዩነት እየጠበበ መጥቷል። የእንግሊዝ ፕሪምየር ሊግን በመምራት ላይ የሚገኘው አርሰናል ቅዳሜ እለት በሜዳው ብሬንትፎርድን አስተናግዶ አንድ እኩል በሆነ የአቻ ውጤት ተለያይቷል። ይሁን እንጂ ቶኒ ለብሬንትፎርድ በሰባ አራተኛው ደቂቃ ላይ ያስቆጠራት የአቻነት ግብ የኦፍሳይድ ክርክር አስነስታለች። ምንም እንኳን ጨዋታውን የመራው ዳኛ ማሶን ጎሏ ከጨዋታ ውጭ ወይም በኦፍሳይድ የተቆጠረች መሆን አለመሆኗን ካጣራ በኋላ ቢያጸድቅም ለውሳኔው የቫር ቴክኖሎጂን መስመር ባለመጠቀም ተወንጅሏል። የአርሰናል አሰልጣኝ አርቴታም በሰጠው አስተያየት ጨዋታው ከተጠናቀቀ በኋላ ግቧን አጣርቶ ከጨዋታ ውጭ በኦፍሳይድ መቆጠሯን አረጋግጫለሁ በማለት የቫር ሕግን ሽረዋል ሲል ዳኞችን ወቅሷል። የተለያዩ የእግር ኳስ ተንታኞችም የግቧ ሁኔታ በአግባቡ አልተጣራም ሲሉ ትችት ሰንዝረዋል። ብራይተን ከክሪስታል ፓላስ ጋር በተመሳሳይ አንድ እኩል በተለያየበት ጨዋታ ላይም መሰል የቫር ክፍተት መታየቱን ተከትሎ የሊጉ ዳኞች ማህበር ኃላፊ ሀዋርድ ዌብ ዳኞችን ሰብስበው በዳኝነት ሂደቱ ላይ እምነት ሊያሳጣ የሚችል መሰል ክስተት እንዳይኖር በሚል ውይይት አድርገዋል። ያሞኔ ይህ ከኤቨርተን ሽንፈት በኋላ አርሰናል ቅዳሜ ደግሞ ሁለት ነጥብ በመጣሉ ከተከታዩ ማንቸስተር ሲቲ ጋር ያለው ልዩነት ወደ ሶስት ነጥብ ጠቧል። ሲቲ ትናንት አስቶን ቪላን ሶስት ለአንድ በማሸነፍ አንድ ተስተካካይ ጨዋታ ካለው ከአርሰናል በሶስት ነጥብ ዝቅ ብሎ በ48 ነጥብ ሁለተኛ ደረጃ ላይ ይገኛል። ሁለቱ ክለቦች ረቡዕ ዕለት እርስ በርስ ይገናኛሉ። ትናንት በተካሄደ ሌላ ጨዋታ ሊድስ ዩናይትድን ሁለት ለዜሮ ያሸነፈው ማንቸስተር ዩናይትድ በሊጉ ሶስተኛ ደረጃ ላይ ተቀምጧል። በ15 ነጥብ በሊጉ ግርጌ ላይ የሚገኘው ሳውዛምፕተን በወልቭስ መሸነፉን ተከትሎ አሰልጣኙን ከስራ አሰናብቷል። አሰልጣኙ ናታን ጆንስ ወደ ክለቡ ከመጣ ከሶስት ወራት በኋላ ነው የተሰናበተው። ጆንስ በፕሪሚየር ሊጉ የውድድር አመት ከኃላፊነት የተነሳ ስምንተኛው አሰልጣኝ ሆኗል። Oh, oh, በመጨረሻም የስፔኑ ሪያል ማድሪድ በሞሮኮ ራባት የሳውዲውን አልሂላል በመርታት የ19ኛው የክለቦች የዓለም ዋንጫ ሻምፒዮን ሆኗል። ስምንት ግቦች በተቆጠሩበት በዚህ ጨዋታ ማድሪድ አልሂላልን አምስት ለሶስት በሆነ ውጤት በማሸነፍ አምስተኛ የክለቦች የዓለም ዋንጫ ድሉን ነው ያሳካው። በዚህም ማድሪድ አምስት የፊፋ የክለቦች የዓለም ዋንጫዎችን በማንሳት በራሱ የተያዘውን ክብረ ወሰን ማራዘምም ችሏል። በአውሮፓና በኤዥያ ሻምፒዮኖች መካከል በራ ምናልባት በሚገኘው ልዑል አብደላ ስታዲየም ቅዳሜ በተደረገው በዚህ የፍጻሜ ጨዋታ ፍሬድሪኮ ቫልቨርዴ እና ቪኒሲየስ ጁኒየር ለማድሪድ ሁለት ሁለት ግቦችን ሲያስቆጥሩ ቀሪዋን አንድ ጎል የባላንዱር አሸናፊው ካሪም ቤንዜማ ነው ያስቆጠረው። ለአልሂላል ደግሞ ከሽንፈት ያልታደጉትን ግቦች ሙሳ ማሬጋ በ26ኛው ሉችያኖ ቬቶ ደግሞ በ63ኛው እና 79ኛው ደቂቃ ላይ ማስቆጠር ችለዋል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ራዲዮ በመላው ዓለም የሚገኙ የተለያዩ ማኅበረሰቦችን በማስተማር በማሳወቅና በማሳተፍ ጠቃሚ ሚና መጫወቱን ዕውቅና በመስጠት የአሜሪካ ድምፅ የዓለም ራዲዮ ቀንያ ራዲዮ አሁንም ታማኝ ከሆኑ መገናኛ ብዙኃን አንዱ በመሆን ጠቃሚ ሀሳቦች ተጽዕኖ እንዲኖራቸው በማገዝ በተለያዩ ጉዳዮች ላይ ውይይትና ንግግር እንዲጀምር በማድረግና የሕዝብ አስተያየትን በመቅረጽ ረገድ አስተዋጽኦ ያደርጋል። የአሜሪካ ድምፅ የዚህ ሂደት አካል በመሆኑ ኩራት ይሰማዋል። የዚህ ዓመት ራዲዮ ቀን መሪ መፈክር ራዲዮና ሰላም ሲሆን፣ ይህም ግጭቶችን በማርገብና ሰላም እንዲሰፍን በማበረታታት ረገድ ራዲዮ የሚጫወተውን ሚና ያመለክታል። እኛም ዝግጅቶቻችንን በዚሁ እናጠናቅቃለን። ከአቀናባሪያችን ኤልያስ አስማረ ጋር በመሆን ሳስተናግዳችሁ ያመሻችሁት ስመኝ ቆየ ነበርኩ። ሰላም፣ ደህና አደሩ። どこにいるんだ